ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሠረት እንዳይይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአደግ ምክር ቤት አስታውቋል። ጽንፈኛ ብሔረተኛነት፣ ስርዓት አልበኝነትና የሕግ የበላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል። ምክር ቤቱ ዛሬ ባወጣው መግለጫ ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ህልውና ጉዳይ ነውም ብሏል። እስክንድር ፍሬው በመግለጫው ላይ ተንተርሶ ተከታዩን ዘግቧል። ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው አንድ መቶ ሰማኒያ አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚሁ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን የማረጋገጥ ፈተናዎች የአገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ሕልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና አለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሷል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ እድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጠ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢህአዴግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት የአስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገርንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደጠቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢህአዴግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው፣ አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምፅ ሳይሆን በአብላጫ ድምፅ መሆኑን የኢህአዴግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ